ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 14 2013 ዓ.ም ዝግጅታችን ጀመረ። ህዝቡ እንደዚህ በብዛት መውጣት በጣም ነው የተደነቅኩት። ይሄ ህዝቡ የራሱን መብት የራሱን ድምፅ ለማሰማት ምንኛ ቆርጦ እንደተነሳ ነው የሚያሳየው። ዛሬ እየተካሄደ ያለውን ስድስተኛውን የኢትዮጵያዊ ሀገራዊ ምርጫ አስመልክቶ አስተያየት የሰጡት የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። በአብይ ርዕስ ዘገባውን ታደምጡታላችሁ። ምርጫ መደረግ ካለባቸው ጣቢያዎች በአብዛኛው በሚባል ሁኔታ በሰዓት ጀምረው በሰዓት ከፍተው መራጮችን ሲያስተናግዱ ቆይተዋል። እኛው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ከዜናው በኋላ ሙሉ ዘገባውን ታዳምጣላችሁ። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 43 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ይታየ ነኝ። በኢትዮጵያ በጠቅላይ ሚኒስትር አብይ አህመድ የሥልጣን ዘመን የመጀመሪያ የሆነው ሀገር አቀፍ ምርጫ በዛሬው ዕለት ሲካሄድ ውሏል። ምርጫው መካሄዱ በሕዝብ ቅቡልነት ያለው የተመረጠ መንግስት እንዲኖር ያስችላል ሲሉ ዘጋቢዎቻችን ያነጋገሯቸው መራጮች ሀሳባቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ምክንያቶች በድምፅ አሰጣጥ ሂደት ላይ የተፈጠሩ መዘግየቶችን ተከትሎ የድምፅ አሰጣጥ ሂደቱ እስከ ምሽቱ ሶስት ሰዓት ድረስ እንዲቀጥል ማድረጉም ታውቋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ የቀድሞ የናይጄሪያ ፕሬዚደንት ኦሊስ ሴጉን ኦባሳንጆ ደግሞ አስቸጋሪ ሁኔታዎች ቢኖሩም የአሁኑ የኢትዮጵያ ምርጫ ከተሳትፎ ምህዳር አንጻር ካለፉት ምርጫዎች በጣም የተሻለ ነው ብለዋል። ከ547ቱ የፓርላማ መቀመጫዎች 69ኙን በሚወክሉ ቦታዎች ምርጫው ወደ ጳጉሜ አንድ ተዛውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም፣ ይፋ የተደረገ የጊዜ ሰሌዳም የለም። ወደ ዓለም አቀፍ ዜናዎች ስንሻገር በታንዜኒያ ሶስተኛ ዙር የኮሮና ቫይረስ ወረርሽኝ ሊከሰት እንደሚችል የሀገሪቱ ባለስልጣናት እያስጠነቀቁ ናቸው። ባለስልጣናቱ ማስጠንቀቂያውን እያወጡ ያሉት ሀገሪቱ ዓለም አቀፉን የኮቪድ-19 ክትባት የሚያከፋፍለው የኮቫክስ አባል ለመሆን ፍላጎቷን ከገለጸች ከቀናት በኋላ መሆኑ ነው። አስጠንቀቂያውን ተከትሎ መንግስት ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ፣ የፊት መሸፈኛ ጭንብልም እንዲጠቀም አስጠንቅቀዋል። በተለይ ከዩጋንዳ ጋር ድንበር በሚዋሰኑበት አካባቢ በቫይረሱ የተጠቁ ሰዎች ቁጥር እየጨመረ እንደሆነ የተገለጸ ሲሆን ይህም በሽታው ሀገሪቱን እንደገና ሊያጠቃት ይችላል ሲሉ ቅዳሜ ዕለት ለጋዜጠኞች መግለጫ የሰጡት የጤና ሚኒስቴር የበሽታ መከላከያ ዲሬክተር ሊዮናርድ ሱቢ አሳስበዋል። ይህ በዚህ እንዳለ በቶኪዮ ኦሊምፒክስ ለመወዳደር ወደ ጃፓን የተጓዘ አንድ ዩጋንዳዊ አትሌት እንደገባ በተደረገለት ምርመራ ኮሮና ቫይረስ ስለተገኘበት ለይቶ ማቆያ ውስጥ እንዲቆይ ተደርጓል። ዩጋንዳውያኑ አትሌቶች ከሀገራቸው ሲነሱ ሙሉ በሙሉ የኮቪድ መከላከያ ተከትበውና ቫይረሱም ነፃ እንደነበሩ የተጠቆመ ሲሆን፣ ጃፓን ሲገቡ በተደረገ ምርመራ የተቀሩት ስምንቱ ዩጋንዳውያን አትሌቶች ከቫይረሱ ነፃ እንደሆኑ ነው የተገለጸው። በሌላ ዜና ዩናይትድ ስቴትስ ለታይዋን 2.5 ሚሊዮን የኮቪድ-19 ክትባቶች እንደላከች ተዘገበ። ቀደም ሲል ዩናይትድ ስቴትስ ለታይዋን ልትልክላት ቃል ገብታ የነበረው 750 ሺህ ክትባት እንደነበረ ተጠቁሟል። የታይዋን ፕሬዚደንት ይህ ቃል ከተገባው በመጠኑ የገዘፈ ቁጥር ያለው የክትባት ስጦታ ልብ የሚነካ የወዳጅነት መግለጫ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደራቸው በዓለም ዙሪያ 80 ሚሊዮን ክትባቶችን ለሀገሮች እንደሚያከፋፍል አስታውቀዋል። ዩናይትድ ስቴትስ በቀጣዮቹ ሁለት ዓመታት ውስጥ 100 ለሚሆኑ የዓለም ሀገሮች 500 ሚሊዮን ክትባት በእርዳታ ልትሰጥ ቃል መግባቷ የሚዘነጋ አይደለም። የአፍሪካ ሀገሮችን ጨምሮ 92 ለሚሆኑ ሀገሮች በዚህ የአውሮፓውያን 2021 ዓመተ ምህረት ውስጥ 200 ሚሊዮኑን በሚቀጥለው 2022 ደግሞ 300 ሚሊዮኑን ክትባቶች እንደሚልክ የባይደን አስተዳደር አስታውቋል። በዩናይትድ ስቴትስ የጃንስ ሃፕኪንስ የኮቪድ-19 መረጃ ማዕከል መሠረት በአሁኑ ወቅት ከአሜሪካ ህዝብ 45 ከመቶ የሚሆነው ሙሉ በሙሉ ተከትቧል። በአንጻሩ ከ1.3 ቢሊዮን በላይ ህዝብ ባላት በህንድ እስካሁን ክትባቱን የወሰደው ሰው ቁጥር 3 ከመቶ ገደማ መሆኑን መረጃው ጨምሮ ያሳያል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ እንደ አውሮፓውያን አቆጣጠር በ2015 ዓ ም በጽንፈኛ እስላማዊ ታጣቂዎች በተከፈተ ጥቃት ሳቢያ ቀያቸውን ጥለው የተሰደዱ ስድስት ሺህ የሚሆኑ ተፈናቃዮች ወደ መኖሪያቸው መመለሳቸው ተገለጸ። በሁከት ወደሚታመሰው ደቡብ ምስራቃዊ ኒጀር ቀያቸው የተመለሱት ስደተኞች አጎራባች ናይጄሪያ በተነሱ ታጣቂዎች ምክንያት የተሰደዱትን ሰዎች ለመመለስ በወጣ እቅድ የመጀመሪያ ተመላሾች እንደሆኑ ነው የተጠቆመው። በወጣው የተፈናቃይ መመለስ መርሃ ግብር መሰረት ከ ስምንት ሺህ እስከ አስር ሺህ የሚደርሱ ተፈናቃዮች ይመለሳሉ ተብሎ ተጠብቋል። የዩናይትድ ስቴትስ የጥገኝነት አቀባበል ስርዓት ለአያያዝ አስቸጋሪ ሆኗል ያሉት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ መስሪያ ቤታቸው ሁኔታው በተሻለ የተቀላጠፈና ሰብአዊነት ያልጎደለው በሆነ መንገድ እንዲሻሻል ድጋፍ የሚሰጡ መሆኑን ተናገሩ። ፊሊፖ ግራንዲ ለቪኦኤ በሰጡት ቃለ መጠይቅ እንዲህ ያለ ውስብስብ የለውጥ እርምጃ ማካሄድ አያሌ ዓመታት የሚወስድ መሆኑ ገልጸዋል። ይሁንና በቀደመው የትረምፕ አስተዳደር ዘመን ዩናይትድ ስቴትስ የምትቀበላቸው ጥገኝነት ጠያቂዎች ቁጥር በእጅጉ ከተቀነሰ ወዲህ አሁን የባይደን አስተዳደር እያደረገ ባለው መሻሻል ተበረታትቻለሁ ብለዋል። ዩናይትድ ስቴትስ የኢራንን የኒውክሊየር መርሃ ግብር የሚገድበውን ዓለም አቀፍ ስምምነት ትቀላቀል እንደሆን የሚወስነው የአገሪቱ ታላቁ መንፈሳዊ መሪ አያቶላ አሊ ሐሚኒ በሚያደርጉት ውሳኔ ላይ በመሆኑ አክራሪ ወግ አጥባቂው ኢብራሂም ራይዚ አዲሱ የኢራን ፕሬዝደንት ሆነው መመረጣቸው የሚያስከትለው ትልቅ ለውጥ የለም ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪው ተናገሩ። ጄክ ሰለቫን ይህን የተናገሩት ትናንት እሁድ በኤቢሲ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ላይ ነው። አዲስ ተመራጩ ራይዚ ከእሳቸው ይልቅ ለውጥ አቀንቃኝ የሆኑትን ሐሰን ሩሃኒን ከስድስት ሳምንታት በኋላ ይተኳቸዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሰልቫን ጉዳዩን አስመልክተው በሰጡት ቃል ኢራን የኒውክሌየር ጦር መሳሪያ የመገንባት ጉዳይን መሰረዟን ለማረጋገጥ በሚቻል ሁኔታ ለመወሰን ቃል መግባት ያለባት በአጠቃላዩ የአመራር ስርዓቷ ደረጃ ስለሆነ የፕሬዝደንቱ ማንነት ያን ያህል ቦታ አይኖረውም ብለዋል። ዩናይትድ ስቴትስ ፕሬዝደንት ባይደን በዚህ ሳምንት የአፍጋኒስታን መሪዎችን ተቀብለው ያስተናግዳሉ። የአፍጋኒስታን ፕሬዝደንት አሽራፍ ጋኒ እና ዋናው የሰላም መልእክተኛቸው አብዱላ አብዱላ የፊታችን አርብ ከዩናይትድ ስቴትስ ፕሬዝደንት ጆ ባይደን ጋር ለመገናኘት ወደ ዋሽንግተን ይጓዛሉ። በዋይት ሀውስ በሚካሄደው ውይይት ፕሬዝደንት ጆ ባይደን ከአፍጋን መሪዎች ጋር በአካል ተገናኝተው ሲነጋገሩ የመጀመሪያ ጊዜያቸው ነው የሚሆነው። ፕሬዚደንት ባይደን ማለቂያ የሌለው ጦርነት ሲሉ የገለጹት የአፍጋኒስታን ውጊያ እንዲያበቃ በሰጡት መመሪያ መሰረት የመጨረሻዎቹ የዩናይትድ ስቴትስና የኔቶ ወታደሮች እስከ መጪው መስከረም አንድ በሚኖረው ጊዜ ውስጥ እንዲወጡ በእቅድ ተይዟል። ዋይት ሀውስ ቃል አቀባይ ጄን ሳኪ ትናንት በጉዳዩ ላይ ለጋዜጠኞች በሰጡት ቃል ፕሬዚደንት ባይደን የአፍጋኒስታንን መሪዎች ተቀብለው ለማነጋገር በጉጉት ይጠብቃሉ ብለዋል። ወታደሮቹን የማስወጣቱ ሂደት በሚቀጥልበት ወቅት ዩናይትድ ስቴትስ የዲፕሎማሲ የኢኮኖሚና የሰብአዊ ረድኤት ድጋፏን ለአፍጋኒስታን እንደማታቋርጥ ለመሪዎቹ ያረጋግጡላቸዋል ብለዋል ጄን ሳኪ አስከትለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዘገባው እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 14 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ቲቪ ኒውስ ዶት ኮም በአት ቪ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይረ ስንለፍ ዛሬው አብይ ርዕሳችንም ሆነ የመጽሔት ዝግጅታችን ዛሬ በኢትዮጵያ እየተካሄደ በሚገኘው ስድስተኛው ሀገራዊ ምርጫ ላይ ያተኮረ ይሆናል። ወደ ቀደመው ዘገባ ነው የምናልፈው። ኢትዮጵያውያን በጠቅላይ ሚኒስትር አብይ አህመድ የስልጣነ ዘመን የመጀመሪያ ለሆነ ጠቅላላ ምርጫ ዛሬ ድምፅ መስጠት ጀምረዋል። ምርጫው መካሄዱ በሕዝብ ቅቡልነት ያለው የተመረጠ መንግስት እንዲኖር ያስችላል ብለዋል። በአዲስ አበባ ያነጋገር ናቸው አንዳንድ መራጮች የአፍሪካ ሕብረት የምርጫ ታዛቢዎች ቡድን መሪ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ ደግሞ አስቸጋሪ ሁኔታዎች ቢኖሩም የአሁኑ የኢትዮጵያ ምርጫ ከተሳትፎ ምህዳር አንጻር ካለፉት ምርጫዎች በጣም የተሻለ ነው ብለዋል። ከ547 የፓርላማ መቀመጫዎች 69ን በሚወክሉ ቦታዎች ምርጫው ወደ ጳጉሜ አንድ ተዘዋውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም። ይፋ የተደረገ የጊዜ ሰሌዳም የለም። የምሽቱን የኢትዮጵያ ምርጫ ውሎ ዘገባዎች በእስክንድር ፍሬው ዘገባ እንጀምራለን። በግል ስራ ላይ የተሰማራችው ቤዛ አበበ አዲስ አበባ በተለምዶ ፒያሳ ተብሎ የሚጠራው አካባቢ በወረዳ አንድ ምርጫ ጣቢያ ስድስት በማለዳ ድምፅ ሊሰጡ ከመጡ ወጣቶች አንዷ ነበረች። ከዚህ በፊት አንድ ጊዜ መምረጧን የምትናገረው ቤዛ ይሄኛው ምርጫ የተለየ እንደሆነ ታስባለች። ከዚህ በፊት አንድ ጊዜ የመምረጥ እድሉ ነበረኝና አሁን ያለው ስርዓት ምርጫው እንግዲህ እስካሁን በምናየው በአካባቢያችን ሁላችንም ነቅተን የምናየው የምንከታተለው ነገር ስለሆነ ሰላማዊና ዲሞክራሲያዊ ነው። እስካሁን ፍትሀዊ የሆነ ምርጫ ከዚህ በፊት ለየት የሚያደርገው የሚያደረገው የአውጮቹን የተለያዩ ብዙ ፓርቲዎች ያሉበት እና ያንን በሚገባ እንግዲህ ሰላማዊ ነው። እስካሁን ባየነው ሁኔታ ሰላማዊና ፍትሀዊ ዲሞክራሲያዊ ነው ብዬ አስባለሁ። በኮሮና ምክንያት ተራዝሞ የቆየው በኋላም በልዩ ልዩ ምክንያቶች ወደፊት የተገፋው ምርጫ ነው ዛሬ መካሄድ የጀመረው የ2010ሩን የተቃውሞ እንቅስቃሴ ተከትሎ ከሶስት ዓመታት በፊት ወደ ስልጣን በመጡት በአሁኑ ጠቅላይ ሚኒስትር አብይ አህመድ የመሪነት ዘመን የተካሄደ የመጀመሪያው ምርጫም ነው። ጠቅላይ ሚኒስትሩ መጋቢት 24 2010 ቃለ መሐላ ሲፈጽሙ ቃል ከገቧቸው ነገሮች አንዱም ምርጫ ቦርድን ጨምሮ ገደልተኛ ዲሞክራሲያዊ ተቋማትን መገንባትና ተአማኒ የሆነ ምርጫ ማካሄድ ይጠቀሳል። አገሪቱን የገጠሟት ፈተናዎች ግን የዲሞክራሲያዊ ተቋማት ግንባታን ጨምሮ እየተወሰዱ ባሉ የማሻሻያ እርምጃዎች ላይ ጥላቸውን አጥልተው ቆይተዋል። በተለያዩ አካባቢዎች የተከሰቱ ግጭቶችና የትግራዩ ጦርነት ደግሞ ኢትዮጵያ ከተጋፈጠቻቸው ፈተናዎች መካከል ይጠቀሳሉ። ይህም ሆኖ ግን በአብዛኛዎቹ የአገሪቱ አካባቢዎች ዛሬ ምርጫው ተካሂዷል። እዚሁ ፒያሳ አካባቢ ድምፅ ሲሰጡ ያገኘኋቸው ደስታ ቱንታ ምርጫው በፈተናዎች ውስጥም ቢሆን መካሄዱ እጅግ አስፈላጊ መሆኑን ይናገራሉ። እንደሚታወቀው አሁን ባለው ነባራዊ ሁኔታ እንዳልከው ብዙ ችግሮች ባሉበት ጊዜ ነው የተደረገ ያለው ማለት። ስለዚህ እነዚህን ችግሮች በሙሉ ይቀርፋል ብዬ ነው ማስበው። እንዴት አንደኛው መንግስት እንደ መንግስት መንግስት ሆኖ በሀገር ውስጥ ቅብልነት ያለ መንግስት ሲያገኝ መሪ ተመሪን ይመስላል ማለት ነው። ስርዓት እየያዘ ይሄዳል ማለት ነው። አንዳንድ በየቦታው የሚደረጉ አጥፊ ተግባራት እንቅስቃሴ የሚገቱ የሚያስቸግሩ፣ በህግ ጥላ ስር ይሆናሉ ማለት ነው። ስለዚህ ይሄን ለማድረግ ደግሞ ህዝብ የመረጠው መንግስት ትልቅ ሚና አለው። ስለዚህ በዚህ መልኩ መደረጉ በራሱ ትልቅ ድል ነው። ከዛ በኋላ ያለውን ችግር ለመፍታት ትልቅ አቅም ይሆናል የሚል ሳቢያለች። እዚህ በአዲስ አበባ የሚደረገው ምርጫ ከፍተኛ ፉክክር የሚጠበቅበት ለ23 የፓርላማ መቀመጫዎች ብቻ እንኳን ከ220 በላይ እጩዎች የቀረቡበት ነው። እዚህ ፉክክር ውስጥ ካሉበት ፓርቲዎች አንዱ የሆነው የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ድምፃቸውን የሰጡት ብስራተ ገብርኤል አካባቢ በሚገኝ አንድ የምርጫ ጣቢያ ነው። ፕሮፌሰር ብርሃኑ በዚያ ለተገኙ የውጭ ሀገር ጋዜጠኞች ሲናገሩ ዘንድሮ በኢትዮጵያ የሚካሄደው this is the first real meaningful election rather than the sixth election the previous five were not really elections in any meaningful way and I hope that it would be at the end of the day it would be uh, equivalent to its bidding that it is it is credible it is a reflection of the popular will this does not mean there will not be problems but there would be problems but hopefully that these are not problems that would change the outcome ከዚህ በፊት የነበሩት አምስት ምርጫዎች በምንም ትርጉም ባለው መንገድ ምርጫዎች አልነበሩም። በመጨረሻም እንደተባለው እንደሚሆን ተስፋ እናደርጋለን። ተአማኒና የህዝቡ ፈቃድ የሚንጸባረቅበት እንዲሆን ተስፋ እናደርጋለን። ይህ ማለት ግን ችግሮች አይኖሩም ማለት አይደለም። ችግሮች ይኖራሉ። እነዚህ ችግሮች ግን ውጤቱን የሚቀይሩ እንደማይሆኑ ተስፋ እናደርጋለን። ዋናው አስፈላጊ ነገር የምርጫ የህብረተሰቡን ፍላጎት የሚያንጸባርቅ መሆኑ ነው። የምንፈልገው ተስፋ የምናደርገው ይህንን ነው ከቁሳቁስ ጋር የተያያዙ ችግሮች እዚያና እዚህ እንደነበሩ እናውቃለን። እነዚህ የምርጫውን ውጤት የሚቀይሩ ጉልህ ችግሮች እንዳልሆኑ ተስፋ እናደርጋለን ነው ያሉት። የኢትዮጵያ ምርጫ የሚካሄድበት ድባብ እንደሚያሳስባቸው የገለጹ አንዳንድ ሀገራትና ዓለም አቀፍ ተቋማት ያንኑ ሲያንጸባርቁ ቆይተዋል። ሁሉም አካል በህጋዊ መንገድ እንዲሄድ፣ በሰላማዊ መንገድ እንዲንቀሳቀስ ጥሪ አቅርበዋል። ብልጽግናን ወክለው በዚሁ በተለምዶ ሳር ቤት ተብሎ በሚጠራው አካባቢ የተወዳደሩትና ድምፃቸውን የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቢቤ ግን እውነታውን ቀርቦ ማየት ይገባል ብለዋል። እናንተ ለዓለም እየዘገባችሁ ያላችሁት ሚዲያዎች ምርጫዎች በጣም ዲሞክራሲያዊ ነው፣ ሂደቱ ሰላማዊ ነው። ከሁሉ በላይ ህዝባችን ላይ የሚታየው በራስ መተማመን አምኖበት ደስ ብሎት እየመረጠ ባይሆን ኖሮ 11 ሰዓት የተሰለፈ ህዝብ እስከ 3 ሰዓት ድምፅ መስጠት እስከሚጀመርበት ድረስ በጽናት ባልተጠባበቀ ነበረ። ይሄ ትልቅ ምስክርነት ነው። ቆሞ እየጠበቀ ነው ያለው ሁሉም ቦታ ላይ አዲስ አበባ ላይ ኢትዮጵያ ላይ እስካሁን ድረስ ስፖርት የተደረገ ዲሞክራሲውን የሚያውቅ ሰላማዊነቱን የሚያውቅ ምንም ነገር የለም። ሌሎች ሂደቶችም በሰላም እየተሄዱ ናቸው። በተለይ ሌላው ሀገር ያላደረገውን ሌላው ዓለም ያላደረገውን በአንድ እጃችን ዲሞክራሲ በሌላው እጃችን ችግኝ እየተከልን ሀገራችንን እያለበስናት ነው። ይሄ በኢትዮጵያ ታሪክ ውስጥ ትልቅ ሂደት ነው። የዛሬውን ምርጫ ከታዘቡ ዓለም አቀፍ ተቋማት አንዱ የአፍሪካ ሕብረት ነው። የሕብረቱ የምርጫ ታዛቢዎች ቡድን መሪና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ጥቅል ግምገማቸውን በአንድ የምርጫ ጣቢያ ለተገኙ ጋዜጠኞች አካፍለዋል። a lot better than elections in the past in terms of opening more space for election participation. ይህ ምርጫ አስቸጋሪ ሁኔታዎች ቢኖሩም ለምርጫ ተሳትፎ የበለጠ ምህዳር ከማስፋት አንጻር ካለፉት ምርጫዎች በጣም የተሻለ ነው። አስቸጋሪዎቹ ሁኔታዎች የጸጥታ ሁኔታ አንዱ አስቸጋሪ ሁኔታ ነበር። የኮቪድ ወረርሽኝም አንዱ አስቸጋሪ ሁኔታ ነበር። የቁሳቁስ አቅርቦትና የጊዜ ጉዳይ ደግሞ በመጠኑ ነው ያሉት። ስድስተኛውን አገራዊ ምርጫ ነጻና ዲሞክራሲያዊ ማድረግ የኢትዮጵያ መንግስት በተደጋጋሚ ከገባቸው ቃሎች አንዱ ነው። ይህንኑ ያስታወሱትና እዚሁ አዲስ አበባ ለገሃር አካባቢ በሚገኝ ምርጫ ጣቢያ ድምፅ የሰጡት ፕሬዝዳንት ሳህለወርቅ ዘውዴ መጨረሻው ይኸው እንደሚሆን ተስፋቸውን ገልጸዋል። ፓርላማን ስከፍት ባለፈው ጊዜ ባደረኩት ንግግር ኢትዮጵያ ውስጥ የምናደርገው ምርጫ ካለፈው የተሻለ እያሻሻልን መሄድ ይኖርብናል ብዬ ነበረ። አሁንም ይሄ ምርጫ እዛ ውስጥ እንደሚገባ ተስፋ ነው የማደርገው። በህዝቡ እንደዚህ በብዛት መውጣት በጣም ነው የተደነቅኩት። ይሄ ህዝቡ የራሱን መብት፣ የራሱን ድምፅ ለማሰማት ምንኛ ቆርጦ እንደተነሳ ነው የሚያሳየው። ምርጫ ትልቅ ነገር ነው በዲሞክራቲክ ሂደት ላይ ነገር ግን የዲሞክራሲ ሂደት አንድ ክፍል ነው። ምርጫ ለራሱ ግብ አይደለም እና ምርጫን የሁሉ ማዕከል አድርገን የምንኖርበት አይደለም። ይሄ ምርጫ ካለቀ በኋላ ሌላ ቀን ነው የሚመጣው። ለዚህ ኢትዮጵያውያን በሙሉ መተባበር አለብን። ኢትዮጵያ ያሉባት ጉዳዮች፣ ማድረግ ያለብን ነገሮች በሙሉ ከምርጫ በላይ የሆኑ ናቸው። ስለዚህ ኢትዮጵያውያን አንድ ላይ ሆነን ያሉብንን ችግሮች የምንፈታበት ኢትዮጵያ አንድ ላይ ለሁላችን የምትመች ሀገር የምናደርግበትን ነው። ዛሬ ምሽት ድረስ የተካሄደው የድምፅ አሰጣጥ ውጤት ነገ በምርጫ ጣቢያዎች ደረጃ መለጠፍ ይጀምራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የምርጫ ዘገባዎቻችን ይቀጥላሉ። የሰማችሁት ለአብይ ርዕስ ዘገባ የያዝነውን ነበር። የትንታኔው መጽሔት ይቀጥላል። በአማራና በደቡብ ክልሎች በሚገኙ በወኪሎቻቸው ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም የድብደባና በባጅ የመቀማት ወንጀል እየተፈጸመ ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውን ምርጫ ቦርድ ገልጿል። የቦርዱ ሰብሳቢ ወይዘሪት ብርትኳን ሚደቅሳ ከገዢ ፓርቲ ውጭ ከሁሉም ፓርቲዎች አቤቱታ አስተናግደናል ብለዋል። በተለይ በአማራና በደቡብ ክልሎች ችግሩ የጎላ መሆኑን የጠቀሱት ሰብሳቢዋ በአፋጣኝ ማስተካከያ እንዲደረግ ማሳሰባቸውንም ተናግረዋል። በአዲስ አበባ በሚገኙ ዘጠኝ የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው ጣቢያው ዘግይቶ መከፈቱንም የገለጹ ሲሆን ከዚህ ውጭ በሁሉም ስፍራ ምርጫው በሰላማዊ መንገድ እየተከናወነ ይገኛል ብለዋል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል። በዛሬው ዕለት የተካሄደውን የምርጫ ሂደት በተመለከተ መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በተካሄደባቸው ስፍራዎች ሁሉ ሂደቱ ሰላማዊ ሆኖ መቀጠሉን ተናግረዋል። በጣም በሚያስደስት ሁኔታ አንድም የጸጥታ ችግር አልገጠመንም ማለት እችላለሁኝ። አንድ ጣቢያ ላይ ብቻ አምቦ አንድ የሚባለው የምርጫ ክልል ላይ አንድ ጣቢያ ላይ በደረሳቸው መረጃ ትንሽ በመደናገጥ ምንም የተፈጠረ ነገር የለም፣ ለጊዜው አስፈጻሚዎቻችን ገለል ብለዋል ግን እናስቀጥለዋለን ብዬ ነው ተስፋ የማደርገው። ምክንያቱም ከባድ ችግር የለም። ከዚህ በተረፈ ምርጫው መደረግ ባለባቸው ቦታዎች በሙሉ ፍጹም ሰላማዊ በሆነ ሁኔታ ዜጎች እየመረጡ ይገኛሉ። በአዲስ አበባ በሚገኙ ዘጠኝ የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው የድምፅ አስተጣጥ ሂደቱ ዘግይቶ እንደተጀመረ ሰብሳቢዋ ወይዘሪት ብርቱካን ገልጸዋል። አዲስ አበባ ላይ ዘጠኝ የሚባሉ የምርጫ ጣቢያዎች ኃላፊነት የጎደላቸው በትላንትና እለት ሁሉ መረጃ የተሰጣቸው ኢንስትራክሽን የተሰጣቸው አስፈጻሚዎች በቦታው ሳይገኙ ጣቢያው ሳይከፈት ቆይቷል። ያው ግን ምርጫ ቦርድ እንደውም በጣም የተሻሉ የሚባሉ በዘጠኝ ጣቢያዎች ሀያ ሰባት አስፈጻሚዎች መድበናል። በአሁን ሰዓት በነዛ ዘግተው በጀመሩት የምርጫ ጣቢያዎች ላይ ምርጫው ተጀምሯል ማለት ነው። በተለያዩ አካባቢዎች ያጋጠሙ የምርጫ ቁሳቁስ እጥረቶችን ቦርዱ እየቀረፈ መጓዙንም በመግለጫቸው ያነሱት ወይዘሪት ብርቱካን የድምጽ መስጫ ወረቀቶች እጥረት ጎልቶ የተስተዋለው በቤኒሻንጉል ጉሙዝ ክልል አሶሳ ከተማ እንደሆነና ቦርዱ የኢትዮጵያ አየር መንገድን በመጠቀም ችግሩን በፍጥነት እንደሚቀርፈው ዛሬ ቀትር ላይ በሰጡት መግለጫ አንስተዋል። ወይዘሪት ብርቱካን የምርጫ ሂደቱ ዋነኛ ተግዳሮት አድርገው ያቀረቡት በተለይ በአማራና በደቡብ ክልሎች የሚገኙ ወኪሎቻቸው ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም ድብደባና ሌሎች ወንጀሎች እየተፈጸሙባቸው ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውን ነው። ይህ አቤቱታ ከገዢው ፓርቲ ውጭ ባሉት ሁሉም ፓርቲዎች መቅረቡንም ነው የተናገሩት። ሶስት ክልሎች ላይ ሁለቱ በጣም አሳሳቢ በሆነ ደረጃ፣ አንዱ ደግሞ መለስተኛ በሆነ ደረጃ በጣም ከፍተኛ ስጋት የሚፈጥር ሁኔታን ተመልክተናል። አንዱ በአማራ ክልል ነው። ሁለተኛው በደቡብ ክልል ነው። እነዚህ ሁለት ቦታዎች ላይ የፖለቲካ ፓርቲ ወኪሎች ወይም ደግሞ ኤጀንቶች ከቦታ ቦታ በፈለጉበት አግባብ መንቀሳቀስ እየቻሉ እንዳልሆነ፣ ድብደባ እየተፈጸመባቸው እንደሆነ፣ ባጅ እየተቀሙ እንደሆነ ከዛም ደግሞ አልፎ ወደ ጣቢያ ሊጠጉ የማይችሉበት ሁኔታ እየተፈጠረ እንደሆነ በጣም በጣም ከቁጥር የበዛ በጣም ብዙ አቤቱታ ከሁሉም ፓርቲዎች ገዥው ሲቀር ማለት ነው ተቀብለናል። ይህ ድርጊት በምርጫው ሂደትና ውጤት ላይ ተጽዕኖ የሚኖረው በመሆኑ ሊቆም እንደሚገባ ቦርዱ ማሳሰቢያ መስጠቱንም ነው ሰብሳቢዋ ያነሱት። ይሄንን እንዲያስተካክሉ፣ እንዲፈቱ ለክልሉ አስተዳዳሪዎች ነግረናል። ይሄ ካልተፈታ ቶሎ ተስተካክሎ፣ ፓርቲዎች እጩዎቻቸውን የእጩ ወኪሎችም በቦታው በጣቢያ እንዲገኙ ካልተደረገ በአጠቃላይ የሂደቱንም የውጤቱንም ታማኒነት ችግር ላይ እንደሚጥለው ማወቅ አለባቸው። ስለዚህ ማስተካከያ በአፋጣኝ ማድረግ እንዳለባቸው የታችኛው የአስተዳደር ክፍል በተጨማሪም ደግሞ አንዳንድ ጊዜ የሕግ አስፈጻሚዎች ይህን አይነት ተግባር በፖለቲካ ፓርቲ ወኪሎች ላይ በእጩ ወኪሎች ላይ ከመፈጸም አሁኑኑ መታቀብ እንዳለባቸው ቦርዱ ማስገንዘብ ይፈልጋል። በተያያዘ ዜና የድምፅ አሰጣጥ ሂደት ዘግይቶ የተጀመረባቸው የቁሳቁስ እጥረትና መሰል ችግሮችም የተስተዋሉባቸው ጣቢያዎች በመኖራቸው ምርጫው በተካሄደባቸው በሁሉም የኢትዮጵያ ስፍራዎች እስከ ሶስት ሰዓት የድምፅ መስጠት ሂደቱ እንዲቀጥል ቦርዱ መወሰኑን የቦርዱ ኮሚኒኬሽን ኃላፊ ሶሊያና ሽመልስ በሰጡት መግለጫ አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን እናመሰግናለን። በ22 በ25ና በ በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ፣ ዋና አዘጋጅ አሉላ ከበደ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ከጠዋት ጀምሮ በየምርጫ ጣቢያዎቹ ተዘዋውረው የተመለከቱትን ሊያካፍሉን ዘገባዎቻቸውን ያደረሱንን የሪፖርተራችንን ዘገባዎች የምናዳምጥበት ሰዓት ላይ እንገኛለን። አዲስ አበባ የምርጫ ጣቢያዎች ነው የምንነሳው። በአዲስ አበባ ከተማ በየካና ቦሌ ክፍለ ከተሞች የድምፅ አሰጣጥ ሂደቱ በሰላማዊ ሁኔታና የኮቪድ-19 መከላከያ መንገዶችን ተግባራዊ ባደረገ መልኩ የተከናወነ ነበር ትለናለች። በምርጫ ጣቢያዎቹ የተገኘችው ፀሐይ ዳምጠው ተጨማሪውን ታስደምጠናለች። የአዲስ አበባ ከተማ ነዋሪዎች ከሌሊቱ ከ11 ሰዓት ተኩል ጀምሮ ለሚቀጥሉት አምስት ዓመታት ይመራኛል ያሉትን እንደ ራሴ ለመምረጥ ተሰልፈው ተራቸውን ሲጠባበቁ ነበር። ወይዘሮ ሰላማዊት አበራ በየካ ክፍለ ከተማ ወረዳ ስድስት የምርጫ ክልል 15 ድምፅ የሰጡ እናት ናቸው። ይህ ሀገራዊ ምርጫ ድምፅ ሲሰጡ ሁለተኛቸው መሆኑን ተናግረዋል። መጀመሪያ ምርጫ 97 አሁን እንግዲህ ለእኔ ለሁለተኛ ጊዜ ነው የመጣሁት ማለት ነው። ዋናው ሰላም ነው ለሀገራችን እና ይበጃ ሊሳ ለምለው ድምፄን ለመስጠት ነው ዛሬ የመጣሁት አስቤበት በቃ ወጣት ምዝጋናው በላይ በቦሌ ክፍለ ከተማ ወረዳ ሰባት የምርጫ ክልል አስራ ሰባት ጣቢያ አንድ ሀላፊ ነው ህዝቡ በሰአቱ ድምፅ መስጠት ጀምረዋል ካለ በኋላ የኮቪድ ፕሮቶኮልን ባገናዘበ መልኩ የምርጫ ሂደቱ መከናወኑን አብራርቷል ኮቪድ ፕሮቶኮል አሁን ባለው ነባራዊ ሁኔታ ስላለ መጠን ርቀትን እናስጠብቃለን። ማስክ ያደረጋሉ እና ሳኒታይዘር ከተረጩ በኋላ ነው ወደ ውስጥ የሚገቡት። ሌላው ግን ሙሉ በሙሉ ያለው እዚህ ፕሮቶኮል ከድምጽ መከለያ ጀምሮ በጠቅላላ ኮቪድ ፕሮቶኮልን ያሟላ ነው። የምርጫ ጣቢያዎች አካል ጉዳተኞችን ያላማከሉ ናቸው ያሉት ደግሞ ሻለቃ ጸጋ ታደሰ ናቸው። ምርጫ ለኢትዮጵያ አስፈላጊ እንደሆነ ያምናለሁ። የሚበጀኛል ይጠቅመኛል ያልኩትን ፓርቲ መርጫ ያለሁ። ምርጫው ሂደት የህዝቡ እንቅስቃሴ ጥሩ ነው። ህዝብ አወጣጡም አመጣጡም ጥሩ ነው። በአካል ጉዳተኞች ዙሪያ ጉድለት አለው ብዬ ነው መስዶ። አካል ጉዳተኛ በሀገራችን ላይ ከሀያ ሚሊዮን በላይ አካል ጉዳተኛ አለ። መናገር የማይችል የማስማታ የተሳነ ብዙ አለ። እዚህ ያለንበት ምርጫ ጣቢያ ላይ ራሱ የምልክት ቋንቋ የለም። ለአካል ጉዳተኞችን ቅድሚያ ከመስጠትም አንጻር በጣም ዘገምተኛ ነው። እኔ ራሴ አንድ ሰዓት ቆሜ ነው ከበሩ ላይ የገባሁት። ይሄ ይሄ ችግር አለ እንጂ ምርጫው ጥሩ ነበረ እንግዲህ በአጠቃላይ ተዘዋውሬ የተመለከትኳቸው የምርጫ ክልሎች የምርጫ ሂደቱ በሰላማዊ መንገድ ሲከናወን ነበር። እንዲሁም የኮቪድ-19 መከላከያ መንገዶች ላይ ትኩረት መሰጠቱን ተመልክቻለሁ። ለአሜሪካ ድምጽ ፀሀይ ዳምጦ ከአዲስ አበባ ላይ ዳምጠውን ለዘገበው እናመሰግናለን። አሁን የምርጫውን ውሎ ወደ አዳማ ወስደን ከዚያ ነው የምናስደምጣችሁ። ዛሬ በምስራቅ ሸዋ ዞን አዳማ ከተማ የምርጫ ሂደትን የአሜሪካ ድምፅ ዘጋቢ ገልሞ ዳዊት ዞሮ ተከታትሎታል። በየምርጫ ክልሉ ሰዎች ከጠዋት ተነስተው ድምጻቸውን ሲሰጡ እንደነበር ገልጾ በአንዳንድ የምርጫ ታዛቢዎች ደግሞ በጊዜ እንዳልተገኙ አስተባባሪዎቹን ጠቅሶ ነግሮናል። ከእርሱ ዛሬ ከንጋቱ አስር ተኩል ጀምሮ እስከ ጠዋት አንድ ሰዓት ድረስ በአዳማና ዙሪያዋ ከባድ ዝናብ ነበር። ብዙዎች የምርጫ ካርድ የወሰዱት ዜጎች በዝናብ ውስጥ ወደ ምርጫ ጣቢያ ሲሄዱ ተስተውለዋል። በአዳማ ከተማ ክፍለ ከተሞች ማለትም በእንደነ ደንበላና ቦሌ የመሳሰሉ ክፍለ ከተሞች ባሉ የምርጫ ጣቢያዎች አልፎ አልፎ የመራጮች ብዛት ከምርጫ አስፈጻሚዎች ጉልበት በላይ ነበሩ። ለምሳሌ በቦሌ ደደቻ አራራ ቀጠና አራት የምርጫ ጣቢያ ውስጥ ተመሳሳይ ችግር መከሰቱን የጣቢያው አስተባባሪ አቶ ኃይሉ ያደቻ ይናገራሉ። ተመገብን ሶስት ሰው ነበሩ ትክክል ነው። አሁን ሶስት ናቸው ግን አሁን ያኔ ህዝቡ ምርጫ ካዱ ለመውሰድ ረጅም ቀስ ስለነበረው ይሄና ላጫነቃቸው ነገር አይደለም ነበር። ቀስ እያሉ ነው የመጡት። ዛሬ ደግሞ ምርጫ አንድ ቀስ ስለሆነ ከ12 ሰዓት እስከ 12 ሰዓት ስለሆነ ለዛም ሲባሉ ይሄ ነገር መጫነቅ የመጣው እንጂ እነሱም አሁን እየሄዱበት ነው። ጥሩ ነገር ነው ያለው። ሌላው በምርጫ ጣቢያዎች ከአስተባባሪዎች የሰማሁት የተፎካካሪ የፖለቲካ ፓርቲ ተወካዮች በጊዜ አለመገኘት ነው። ለምሳሌ በአዳማ ከተማ ደንበላ ክፍለ ከተማ እሬቻ ቀበሌ ምርጫ ጣቢያ ይህ ሁኔታ እንደገጠማቸው የ ጣቢያው የፍተሻ ኃላፊ አቶ አሰፋ ገመቹ ይናገራሉ። ተፎካካሪ ፓርቲዎች አልተገኙም፣ ግን ታዛቢዎች ባገኙበትና ነዋሪ ባለበት ቦክሱ ታይቶ ነው ተከፍቶ ሰው እንዲመርጥ የተደረገው። የእነሱ ተወካዮችም ታዛቢዎቹም የሉም። ያው መንግስት በወከለ ታዛቢዎች ነው እስካሁን እየተካሄደ ያለው። ዝናቡ ነበር ትንሽ ሰውን እንትን ያለብን ሰልፍ ብዙ ነበር ጠዋት። ከዛ በኋላ ሁሉም ነገር በሰላም እየሄደለ ነው። በጸጥታ ረገድ አዳማ ዛሬ ብዙም እንቅስቃሴ ሳይታይባት የዋለች ስትሆን መራጮች የሰላሙ ሁኔታ ጥሩ እንደነበር ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ ገልሞ ዳዊትን እናመሰግናለን የአዳማን የምርጫ ሁኔታ ስላስደመጠን። አሁን ደግሞ እስቲ ከአዳማ ወደ ደብረ ብርሃን እንውሰዳችሁ። ምርጫውን ለመዘገብ ከዋሽንግተን ዲሲ ወደ ኢትዮጵያ የተጓዘው ዘጋቢያችን ደረጀ ደስታ ዛሬ ደብረ ብርሃን ነው። ቀሪውን በዘገባው ያስደምጠናል። ዛሬ ማለዳው ላይ ደብረ ብርሃን በተገኘውባቸው የምርጫ ጣቢያዎች እንዲህ ያሉ ግርግሮችን ማየት የተለመደ ነበር። ሰዎች ከመብዛታቸው የተነሳ የምርጫ አስፈጻሚዎችና ስርዓት አስከባሪዎች የተቸገሩባቸው ቦታዎችንም ተመልክቻለሁ። በተለያየ አቅጣጫ የተጨናነቁ ሰልፎችን መልክ ለማስያዝ አስተባባሪ ሆነው በቦታው የተገኙ ሰዎችም ነበሩ። ከነዚህ አንዱ አቶ ሰሙ ንጉሥ ታምሩ ወልደ ሰማያት ናቸው። ስለ ሁኔታው ጠየኳቸው። እንግዲህ እዚህ ያለው ጠቅላላ ለመደረ ካለ ዘጠኝ ቀበሌዎች አሉ እና አሁን የቀበሌ ስድስት ነው የሚባለው፣ አሁን ያለንበት ቦታ ማለት ነው። ስለዚህ ሁሉም በየቀጣ ነው ማለት ነው። ያው ተለጥፏል እንደምታየው። ከዚያ በኋላ ሰው በነቄስ መታወቂያቸውን ይዘው፣ ከዚያ በኋላ የምርጫ ካርዳቸውን ይዘው ያው እየመረጡ ይገኛሉ። እዚህ አካባቢ ምንድን ነው የምታየው? ግርግር ይታያል። ግርግሩ ምንድን ነው? የሰልፍ አሰላለፍ ነው። ምክንያቱም አንደኛው ላይኛውን ለምደ ላይኛው መስመር የመጡ ናቸው። ሌላው ደግሞ ታችኛው መስመር የመጡ ናቸው። አመጣጡ ማለት ነው። ከዚያ በኋላ ይሄን ደግሞ የተሳለጠ እንዲሆን አሁን ቆርጠን እንደምታየው እዚህ ጋ አደራጅተናል ማለት ነው። ወደ ሰልፈኞቹ ተጠጋውና የውል ሰላምታ ሰጠኋቸው። ሰልፉ እንዴት ነው? ስንት ሰዓት ነው የመጣችሁት? እስካሁን ተሰልፋችኋል? ሁለት ሰዓት ነው። እና ቢቆይም ትቆያላችሁ? እንቆያለን። እንዳበሽ ረ ይባላል። ቀበሌው ዜሮ ቀጣ ነው። መምረጥ ያስፈልገኝ እና ያው መብቴንና ግዴቴን በማወቅ የራሴን የሆነውን በትክክል ይመራኛል የምለውን መንግስት ለመምረጥ ምንድን ነው መመዘኛ? ለምርጫ ለምርጫ የመመዘኛ ከሚናገሩትና ከሚያደርጉት ይህንን ያው ለኢትዮጵያ ያስፈልጓታል ብዬ መስፈርቱን ያሟላሉ ብዬ የማስባቸውን ው ይመርጣለ ብዬ አስባለሁ። ሌላኛው ያነጋገርኳት የደብረ ብርሃን ዩኒቨርሲቲ ተማሪ ከቤተሰቧ ጋር ሰባት ሆነው መምጣቷን ነግራኛለች። ቤት ካ ጠዋት አስር ሰዓት ላይ ነው ነው። አሁን ገና መውጣትሽ ነው ማለት ነው። ሁለት ሰዓት አልፈዋል። አለ ምን ምን ጠየቆች መተሽ ለመምረጥ ስትሞክር ኦሬንቴሽን ምናምን ሲሰጡ ነበረ። መጀመሪያ ላላወቀ ምናምን ነገር ያው እኛ ግን ሚዲያም ስለመጀመሪያ ስላየ ብዙም ችግር ነው ችግር የለው። የገጠመች ችግር ነበር። የደብረ ብርሃን የምርጫ ክልል ጽህፈት ቤት ኃላፊ የሆኑትን አቶ ተስፋሁን መሐመድንም በደብረ ብርሃን ስላለው ጠቅላላ የምርጫ ይዘት አነጋግሬያቸዋለሁ። በቅድሚያ ስለ ውጭ ሀገር ወይም ዓለም አቀፍ ታዛቢዎች ጉዳይ አነሳውባቸው። እንግዲህ አሁን ያው የኛ አንድ ምርጫ ክልል ናት። በደብረ ብርሃን ምርጫ ክልል ነው። ያው በመቶ ስድስቱ ጣቢያ ነው። ትላንትና አመልክተዋል። ከአፍሪካ ውስጥ የመጡ ከውጭም ከሌሎች ሀገሮች የመጡ አመልክተው ሁሉም ፋሲሊቴት ተደርጎላቸው የሚሄዱበትም ቦታ ከምርጫው የትኛው እንደሚመቻቸው ነግረው ሳምፕል መርጠው እንደሚሄዱ እና እዛም ላይ እንደምናደርሳቸው ሁሉንም ነገር እንዳሟላንና እንዳመቻችንላቸው አመቻችተንም ያው እየሄዱ እንደሆነና እየታዘቡ እንደሆነ ነው። ምን ያህል እንደሆኑ ይታወቃሉ። እንግዲህ ያው ለጊዜው በኛ አንድ ክልል ውስጥ አራት ታዛቢዎች አካባቢ መጥተው ሪፖርት አድርገውልናል። ሌሎች ታዛቢዎችም አሉ። የሀገር ውስጥ ታዛቢዎች አሉ ሲቪክ ማህበራቶች አሉ። በቁጥር ባይታወቁም በየጣቢያ ውስጥ ያሉ ታዛቢዎችም አሉ። ሁሉም ፓርቲዎች ያስቀመጧቸው ታዛቢዎች አሉ። ሁሉም በአንድ ላይ ተንቀሳቃሹም፣ ቋሚውም ሁሉም የየራሱን ድርሻ እየተወጣ ነው ያለው። ሁሉም ላይ ቀመጡ አይቀመጡ ይሄን ለማረጋገጥ እንግዲህ እዚህ ጋ ቢሮ ሆኜ ሁሉንም ነገር ማጣራት ስላልቻልኩኝ ግን ሁሉም እንዲያስቀምጡ ተስማምተን ከምርጫው ከመጀመሩ በፊት ተስማምተን ጨርሰናል። ከፓርቲ ከተፎካካሪ ፓርቲዎችም ጭምር ማለት ነው። እዚህ አሁን እንደምንመለከተው ከሆነ እንግዲህ ትንሽ ግርግር አለ። ሰው ብዛት አለው። ትንሽ ግራ መጋባት ነገር ያለ ይመስላል። ምንድን ነው የዚህ ችግሩ ምክንያት? እንግዲህ ያው ማህበረሰቡ እንዲመርጥ መነሳሳቱ ጥሩ ሆኖ ሳለ አንዴ ነው የመጣው። አንድ ምርጫ ጣቢያ ላይ ሺ አምስት መቶ ነው መመዝገብ ያለበት እስከ 1300 የመዘገቡሉ እስከ 1000 የመዘገቡሉ፣ እነዚያ አንድ የመጡብን በአንድ ጊዜ ማለት ነው። ስለዚህ ያን ለማስተናገድ ደግሞ ሰው ያው በቶሎ መርጦ ወደ ቤቱ እንዲሄድ ይፈልጋል። ስለዚህ ሁሉም ተሎ መርጦ በሚሄድበት ሰዓት ግርግር ሳይሆን የሰልፎች እንትን ነው። ያው አሁን እንደምታየው በጥሩ ሁኔታ ላይ ነው ሰልፎ ያለው። አስተናባሪዎቻችንም በጥሩ ሁኔታ በስነ ምግባር በተሞላበት መንገድ ያለምንም እንትን እያስተናገዱ ነው ያሉት። እና ሁሉም ተሰብስቦ በአንዴ በመምጣቱ ነው የሁሉም የምርጫ ጣቢያ እና ጠዋት በጠዋት መርጦ ለመሄድ ስለፈለገ ነው እንጂ ከዛ ውጪ ብዙም የጎላ ምንም ነገር አልገጠመንም ። ዛሬ ውጤቱን ለመግለጽ ዝግጁ ናችሁ? በዚህ አይነት መንገድ ከቀጠለ ታጠናቀቃላችሁ? እንግዲህ ያው ይሄ ሰልፍ እስኪያልቅ ድረስ ስራ እንሰራለን። ሰልፉ እስኪያልቅ ድረስ ማለት ነው። ከሰዓቱ ውጭ የመጣ ካለ ይቆረጣል። ከሰዓቱ ውጭ ግን ሰልፉ እስኪያልቅ ድረስ እንሰራለን፣ በምርጫ ቦርድ ህግ መሰረት ማለት ነው። በደብረ ብርሃን 106 የምርጫ ክልሎች ውስጥ 73 ሺህ ሰዎች ድምፅ ለመስጠት የተመዘገቡ መሆኑን ተመልክተዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ከሰሜን ሸዋ ደብረ ብርሃን ደረጀ ደስታን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አንድ ማስተካከያ ለን ትግራይ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያ ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት ማስታወቁም በዘገብንበት የትናንት ምሽት ሪፖርት መግቢያ ላይ የኤጀንሲው ዋና ዳይሬክተር አቶ ተስፋ ሆንጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም አለመቀነሱን ተናግረዋል በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። አሁን ወደ ተከታዩ ዘገባ እናልፋለን። ወደ መቀሌ ነው የምንወስዳችሁ። ከአምስት መቶ አርባ ሰባቱ የፓርላማ መቀመጫዎች ስልሳ ዘጠኙን በሚወክሉ ቦታዎች ምርጫው ወደ ጳጉሜ አንድ ተዘዋውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም። ሆኖም በመቀሌ የሚገኙ ነዋሪዎች በኢትዮጵያ እየተካሄደ ያለውን ሀገራዊ ምርጫ በተመለከተ ምን አስተያየት አላቸው ሲል የመቀሌው ዘጋቢያችን ሙልጌታ አጽብሐ ጠይቆ ነበረ። በተከታዩ ዘገባ ያስደምጠናል። በዛሬ ሁለት ምርጫ ካልተካሄደባቸው የኢትዮጵያ አካባቢዎች አንዱ የትግራይ ክልል ነው። ምርጫው አስመልክቶ አስተያየት ለማግኘት ለብዙ ሰዎች እየጠየቁ ሲሆን ብዙዎቹ ፍቃደኛ እንዳልሆኑና ፍላጎት እንደሌላቸው ገልጸውልኛል። አስተያየት የሰጡኝ አቶ አፈወርቂ ነጋሽ የተባሉ የከተማዋ ነዋሪ ግን በትግራይ ክልል ስለ ምርጫ ማውራት ቅንጦት ነው ብለዋል። እኛ የምንፈልገው በአሁኑ ጊዜ የጥይት ድምጽ የማንሰማበት የሰላም ንፋስ የሚነፍስበት ሁኔታ እንዲፈጠርልን ነው በማለት ነው የተናገሩት። እና ሌሎች ክልሎች ሶስት ክልል በኢትዮጵያ ውስጥ እንደማይደረግም ሰምተናል። ስለዚህ እኛ ብዙም ስሜት ላይሰጠን ይችላል። በግለሰብ ደረጃው የሚያሳስበውም በጦርነት ውስጥ ሆነን በችግር ውስጥ ሆነን በረሃብ ውስጥ ሆነን ነገሮች በተዘጉበት ውስጥ ሆነን በጨለማ ውስጥ ሆነን ስለ ምርጫ የምናወራበትና የምናስብበት ጊዜ አይደለም አሁን የቅንጦት ሆኖ ስለሚሰማን ማለት ነው። ምክንያቱም የሚያስፈልጉን ብዙ ነገሮች እያሉ ስለ ምርጫ የምናስብበት ጊዜ አይደለም አሁን። አሁን የምናስብበት ጊዜ ከጦርነት ነጻ የሆነች ሰላም የሰፍንባት ከተማና ሰላም የሰፍንበት ክልል ነው እንዲኖረንና ሰላማዊ የሆነ ኑሮ እንዲ ሌላው አስተያየት የሰጡኝ የአረና ለዲሞክራሲና ለሉዓላዊነት ፓርቲ የሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። መጀመሪያውም በኢትዮጵያ ምርጫ ሲራዘም የአንድነት መንግስት በመመስረት እንጂ ገዢው ፓርቲ ብቻ የሚመራው መንግስት ምርጫ ማዘጋጀት አይችልም የሚል አቋም ይዘን ነበር ብለዋል። ትላልቅ የፓርቲ መሪዎች በርካታ በሺዎች የሚቆጠሩ የፖለቲካ ፓርቲ አባላት በታሰሩበት ምርጫ ማካሄድ ማለት ብቻዬን ልወዳደር እና ብቻዬን ልዝረፍ ማለት ነው እና ይሄ ጉዳይ ትክክል አይደለም ብለን እንደ መድረክም ገልጸ ነው ነበረ። በዚህ መሰረት እንደ መድረክ አባላት የአርማ አባላት በአዲስ አበባ ምርጫ ጣቢያዎች እንወዳደር ነበር ባለፉት ሁለት ምርጫዎች። አሁን ያልተወዳደርንበት ምክንያት አንዱ ይሄ ነው። ይሄ ምርጫ መምራት ያለበት ብልጽግና ሳይሆን መምራት ያለበት የአንድነት መንግስት ተቋቁሞ ተቋማትም ገለልተኛ ሆነው መመራት አለበት የሚ በትግራይ ክልል ጦርነት እያለ በእሳቸው አገላለጽ ወረራና የዘር ፍጅት እየተካሄደ ያለ በምርጫው መሳተፍ ወረራውን መደገፍ ነው ብለን ነው የምናምነው ብለዋል። በትግራይ እየተካሄደ ያለው ወረራ እየተካሄደ ምርጫ ማካሄድ ትክክል አይደለም። ምክንያቱም ሕዝብ በጅምላ እየገደልክ እያፈናቀልክ፣ እየደፈርክ ምርጫ አካሄዳለሁ ማለት ቀልድ ነው። መጀመሪያ ሰላምና የተረጋጋ ነገር ማምጣት አለብህ። በትግራይ ብቻ ሳይሆን በቤንሻንጉልም በኦሮሚያም ያለው ሁኔታ ለምርጫ የሚመች አይደለም። በምርጫው የተሳተፉ ፓርቲዎችም ዓለም እየተናገረበት ስላለ የትግራይ ቀውስ በምርጫ ክርክር ይሁን በሌላ ጊዜ ሲያወግዙና ሲናገሩ አላየሁም። ስለዚህ ይህ አሳዛኝ ነው ብለዋል። አቶ አምዶም ገብረስላሰ ለአሜሪካ ድምፅ ሙልጌታ አጽብሀ መቅለም ሙልጌታ ጽባህን ላደረሰን ዘገባ እናመሰግናለን። አድማጮች ደግሞ አሁን ወደ ባህር ዳር ነው የምንወስዳችሁ። ዘጋቢያችን አስቴር ምስጋናው ከጠዋቱ 12 ሰዓት ጀምሮ በተከፈቱ የምርጫ ጣቢያዎች ተዘዋውራ በጠዋቱ ልዩ ፕሮግራማችን አካፍላናለች። አሁን ደግሞ ለምሽቱ ያሰናዳችሁን ዘገባ እንደሚከተለው ታቀርበዋለች። የመቻ ካርዲያዎታችን ወረዘ ለሚጀዳቸው እንድትጥሩ በዘጌ መሸንቲ የምርጫ ክልል ውስጥ ዘጌ አፋፍ ከተማ አካባቢ ያሉ ነዋሪዎች ለምርጫ የተጠሩት ከላይ በሰማችሁት ድምፅ ነበር። ከባህር ዳር ከተማ በየብስ በ23 ኪሎ ሜትር ርቀት ላይ የምትገኘው ገዳመ ዘጌ ኡራ ምርጫ ጣቢያለ በተገኘንበት ሰዓት ያገኘናቸው እናቶች ልጆቻቸው በሰላም ወጥተው እንዲገቡ ያደርጋል ያሉትን ፓርቲ መምረጣቸውን ገልጸውልኛል።

ደናንዲ ገቡ እንዲወጡ ምነውን የምፈልግ መርጫ ነው። በባህር ዳር ከተማ ምርጫ ክልል በ144 የድምፅ መስጫ ጣቢያዎች ውስጥ ከ37 ሺህ በላይ መራጮች ድምጽ ሲሰጡ ውለዋል። የወንድማቸውን ሀዘን ሳይጨርሱ ለመምረጥ የመጡ ወይዘሮ ይታይሽም ሀገር ከሁሉ በላይ መሆኗን ይናገራሉ። እንግዲህ እኔ ከሚፈልገው ዋለሁ ሁለቱንም የምርጫ ጥቅም ምንድን ነው? ሀገር ሰላም እንድትሆን ጥሩ አመራር እንዲኖር ነው። ምርጫው እንደማየት ሀዘንተኛ ነው። ግድ ስለሆነ አስተዳዳሪ አስፈላጊ ነው። ለሀገሪቱ እረኛም ያስፈልገናል። በሁለቱም መርጫ ድምጻቸውን ሲሰጡ ያገኘ ናቸው። የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ የምርጫውን ውጤት በጸጋ ለመቀበል መዘጋጀታቸውን ገልጸዋል። ይመራኛል ምለውንም ፓርቲ መርጫ ነው። ስንታገልለት የነበረውም ከ ጥሬ የስልጣን ግብግብ ይልቅ ህዝብ የሚያሸንፍበት ዴሞክራሲያዊ ስርዓት እንዲመሰረት ነው። ህዝባችን የሚሰጠውን ማንኛውም ውሳኔ ድምፅ አብን አክብሮ የሚቀበል መሆኑ እኔም በምወዳደርበት ምርጫ ጣቢያ የሚመጣውን ውጤት ፍትሐዊ እስከሆነ ድረስ አክብሬ የሚቀበል መሆኑን መግለጽ እፈልጋለሁ። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ተመሳሳይ ሀሳብ አንጸባርቀዋል። የዲሞክራሲያዊ ምርጫ መገለጫ ውጤትን በጸጋ መቀበል ነው። ካሸነፍኩም ደስ ይለኛል ከተሸነፍኩም በጸጋ ህብረተሰቡ አላመነብኝም ማለት ነው። በሁሉም የምርጫ ጣቢያዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ የድምፅ አሰጣቱ እንደቀጠለ ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን እናመሰግናለን፣ የባህር ዳር ነዋሪዎችን አስተያየት ስላስደመጠችን። አሁን ደግሞ እስቲ ወደ አምቦ እንውሰዳችሁ። አቶ ሽመልስ አብዲሳ የኢትዮጵያ ፖለቲካ ከትጥቅ ትግልና ሰልፍ ወደ አዳራሽ እንዲገባና ቅቡልነት ያለው መንግስት እንዲቋቋም እድል ይሰጣል አሉ። በሌላ በኩል በኖኖ ምርጫ ክልል ሰዎች በታጣቂዎች መገደላቸውን ምርጫ ቦርድ አስታውቋል። ናኮር መልካ ከአምቦ ተከታዩን ዘገባ አሰናድቷል። አመሰግናለው። አቶ ሽመልስ አብዲሳ በዛሬው ጠዋት ከረፋዱ አራት ሰዓት ገደማ በጊንጪ ከተማ ተገኝተው ድምፃቸውን ሰጥተዋል። አቶ ሽመልስ በዚህ ወቅትም ለጋዜጠኞች ባደረጉት ንግግር ምርጫው የሚካሄድበት አራት መሰረታዊ ነገሮች እንዳሉ ተናግረዋል። ከነሱ መካከል ሽግግሩ ፈር እንዲይዝ ወይም የተሳካ እንዲሆን ለማድረግ የህዝብ መንግስት መርጦ ቅቡልነት ያለው መንግስት መመስረት፣ ትጥቅና ትግል ቀርቶ ወደ ውይይት የሚመጣ ወደ አዳራሽ የሚገባ ፖለቲካ እንዲኖር ሲሉም ገልጸዋል። አቶ ሽመልስ በንግግራቸው አቶ ሽመልስ በህዝብ ድምጽ ያሸነፈ የፖለቲ የፖለቲካ ድርጅት የህዝብን ድምፅ አክብሮ መቀበል አለበት ብለዋል። የብልጽግና ፓርቲም በዚህ ጉዳይ እንደተዘጋጁ ገልጸዋል። የተለያዩ ቦታዎች ላይ የጸጥታ ችግሮች አሉ ተብሎ ለሚነሳው የጸጥታ ችግሮች ያሉት በፌስቡክ እና መገናኛ ብዙኃን ላይ ነው ሲሉም ተናግረዋል አቶ ሽመልስ። ሆኖም አንዳንድ ቦታዎች ላይ ችግሮች ይኖራሉ። ያንን ችግር ከሚፈቱ ነገሮች አንዱ ምርጫ፣ ትክክለኛ የሆነውን ስርዓት በመገንባት ችግሮቹን ለማቃለል ይጠቅማል ሲሉ ተናግረዋል። በግንጪ ሆስፒታል ውስጥ ተገኝተውም ሶስት ችግኝ ተክለዋል። በአምቦና በግንጪ ከተማ ተዘዋውረን ያነጋገርናቸው በኢትዮጵያ የሚስተዋለው የጸጥታ ችግር እንዲፈታና የወጣቶች ስራ አጥነት እንዲቃለል በቀጣይነት አገሪቱን ተረክቦ የሚመራ መንግስት አበክሮ መስራት ይገባዋል ሲሉ መልእክት አስተላልፈዋል። ዛሬ ጠዋት ላይ ሰልፎች ነበሩ። ከሰዓት በኋላ ግን ተዘዋውሮ ያየሁባቸው ቦታዎች ላይ እነዛ ሰልፎች ቀለዋል። ማለት አሁን ይሄ ዘገባ እስከተጠናቀረበት ማለትም እስከ አስራ አንድ ሰዓት የምዕራብ ሸዋ ምርጫ ቦርድ አስተባባሪ አቶ ደረጄ አዱኛ እንዳሉን ከሆነ ከሰባት መቶ ሺህ ሰዎች በላይ ለምርጫው ተመዝግበው ከነዛ መካከል ሰማኒያ አምስት በመቶ በላይ ድምፅ ሰጥተዋል ብለውናል። ከጸጥታ ችግር ጋር በተያያዘ በምዕራብ ሸዋ ኖኖ የምርጫ ክልል ውስጥ ሶስት ሰዎች በታጠቁ ኃይሎች መገደላቸውን አቶ ደረጀ ተናግረዋል። የገዳዮቹ ማንነት በተመለከተ ታጣቂዎች ከመሆናቸው ውጪ እገሌ ነው ብለው ያነሱት የለም። ናኮር መልካን እናመሰግናለን፣ ላደረሰን ዘገባ። አሁን ደግሞ እስቲ ከአምቦ ወደ ደቡብ ክልል እንውሰዳችሁ ሐዋሳ ከተማ ላይ እናደርሳችሁ በሐዋሳ ከተማ ስድስተኛው ሀገራዊ ምርጫ ከማለዳው ጀምሮ በሰላማዊ ሁኔታ እየተከናወነ መሆኑን መራጮች ለአሜሪካ ድምፅ ተናግረዋል። በአንጻሩ ደግሞ ከቀትር በኋላ የመራጮች ድምፅ መስጫ ወረቀት እጥረት በመፈጠሩ ለመምረጥ ወደ ጣቢያዎች የሄዱ መራጮች ድምፅ ሳይሰጡ ወደ ቤታቸው መመለሳቸውን ገልጸዋል። ቃላቸውን ለአሜሪካ ድምፅ ያሰሙ ተፎካካሪ ፖለቲካ ፓርቲዎችም በእጥረቱ ሳቢያ የዜጎች የመምረጥ መብት ተገድበዋል ሲሉ ምርጫ ቦርድን ከሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ስም ጠቅሰው በሐዋሳ የተከሰተውን እጥረት ባይገልጹም የቁሳቁስ እጥረት እንዳጋጠመ ገልጸው ይቅርታ ተጠይቆ የማስተካከያ እርምጃ እንደሚወሰድም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮ የዚህን ዘገባ ዝርዝር ያስደምጠናል። በስድስተኛው ብሔራዊ ምርጫ ለመሳተፍ በሐዋሳ ከተማ ከተመዘገቡ ከ234 ሺህ በላይ ዜጎች ውስጥ ድምፅ ከሰጡ በኋላ ለቪኦኤ ቃላቸውን ያሰሙት መራጮች ምርጫው ሰላማውና በተረጋጋ ሁኔታ ሲካሄድ እንደነበረ ተናግሯል። በታቡር ክፍለ ከተማ ሂጣቴ ዘጠኝ ምርጫ ጣቢያ የመጀመሪያው መራጭ የሆኑት አቶ ፍሬው አሬራ የሚከተለውን ተናግሯል። ይሄ ወሰድነው ካርድ ያው አንደኛ እንደ ሀገራችን የሀገራችን ጉዞን በምርጫችን የምንወስንበት ሁለተኛ ዴሞክራሲያዊ መብትን ተጠቅሜ ማንን መምረጥ እንዳለብኝ ለይቼ መምረጥ የምችልበት እለት ነው። በከተማው የአዲስ ክፍለ ከተማ የፊላደልፊያ ቀበሌ ነዋሪ ወይዘሮ ዙፋን አብርሃምም ይህንን ብሏል። ምርጫው አሪፍ ነበረ። ይበጀናል፣ ይጠቅመናል ያለውን እኔ መርጫ ለው በግሌ ምርጫው በሐዋሳ ከተማ ሰላማዊና በተረጋጋ ሁኔታ ሲካሄድ ውሏል ቢባልም ከቀትር በኋላ የመራጮች ድምጽ መስጫ ወረቀት እጥረት በመከሰቱ መራጮች ከምርጫ ጣቢያ ድምጽ ሳይሰጡ ወደየቤታቸው ተመልሷል። የመራጮች ድምጽ መስጫ ወረቀት ሳይመጣ 12 ሰዓት በመሆኑ የምርጫው ጊዜ ገደብም ተጠናቁ። የምርጫ ቁሳቁሶቹ ይመጣሉ ተብሎ በምርጫ ቦርድ በመገለጡ ተስፋ ያልቆረጡ መራጮች ወደ የምርጫ ጣቢያዎቹ ተመልሰው ሲጠባበቁም ተመልክቻለኝ። የዚህ ችግር ሰለባ የሆኑ ግለሰቦችም ይህንን ብለዋል። አፋጣኝ እርምጃ ምርጫ ቦርድ አልወሰደም እና የዜጎች የመምረጥ መብት እየተነፈገ ነው ማለት ነው። የምራጮች የድምፅ መስጫ ወረቀት ከኋላ በመድረሱ የባከነ ሶስት ሰዓታት ተጨምሮ ምርጫው ተራዝሞ የተቋረጠው የምርጫ ሂደትም እንደገና የጀመረ ሲሆን ይህ ዜና እስከተዘጋጀበት ጊዜ ድረስም ምርጫው በሐዋሳ ከተማ እየተካሄደ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም አዲስ አበባ ከሚገኘው ዋና መስሪያ ቤታቸው በሰጡት መግለጫ የሐዋሳ ከተማን ስም ባይጠቅሱም የምርጫ ቁሳቁስ እጥረት መከሰቱን አረጋግጠው ይቅርታ ጠይቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ከሐዋሳ በድጋሚ ወደ አዲስ አበባ እንውሰዳችሁ። የቅድሙን ዘገባ ፀሐይ ዳምጠው ነበረች ከአዲስ አበባ ያስደመጠችን። አሁን ደግሞ እስቲ አዲሱ ዘጋቢያችን ኬኔዲ አባተ ተከታዩን ዘገባ ያስደምጠን። በርካታ የአዲስ አበባ ከተማ ነዋሪዎች ዛሬ ጎህ ከመቅደዱ በፊት ነበር ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ያመሩት። በአራዳ ክፍለ ከተማ ወረዳ አንድ በሚገኘው ምርጫ ጣቢያ ስድስትና ሰባት ድምጽ ለመስጠት መጥተው ያገኘኋቸው ወይዘሮ ወደቤቱ መንገሻና አቶ ጀማል ናሰር ምንም እንኳን ኢትዮጵያ በብዙ አስቸጋሪ ፈተናዎች ውስጥ በማለፍ ላይ ብትገኝም የሚሰጡት ድምጽ ከምንም በላይ የኢትዮጵያን ሰላም እንዲያረጋግጥላቸው ይፈልጋሉ። መጥፎ ነገሮች ባይከሰቱ ደስ ይለኛል። አንድ ብንሆን ብንተቃቀፍ ወንድም ወንድሙን ባያጠፋ ወገን ወገኑን ባይነክስ የውጭ ጠላት አልመጣብንም። ከዚህ ውጭ እንግዲህ ሰላም ሰላም ነው የምፈልገው። ሰላም ከሌለ ሀገር የለም። ለሰላም የሚሆንልኝ መንግስት፣ ለሀገር የሚሆነኝ መንግስትን መምረጥ ነው። እንግዲህ እቺ እንቆ ልሰጠው ነው የሚወጣውን። አስተያየት ሰጪዎቹ ለፖለቲካ ፓርቲዎች ባስተላለፉት መልእክት ፓርቲዎቹ የሚሰጣቸውን ድምፅ በጸጋ ተቀብለው ከምርጫው ውጤት በኋላ በጋራ በመስራት ለኅብረተሰቡ አርአያ ሊሆኑ እንደሚገባ ተናግረዋል። ተከባብረን አንድ ሆነን አንድ ሆኖ ቢሰሩ ያሸነፈውን ደግፈው የተሸነፉት ያሸነፈውን አቅፈው ለሚቀጥለው አምስት ዓመት ደግሞ ራስን አዘጋጅቶ በኢትዮጵያ ያለው ነገር ይሄ መጥፎ ነገር ከውስጣችን ጠፍቶ የድሮ መልካምነታችን በዚህ ቢቀጥል በጣም ደስ ይለኛል። ሁሉ ነገር በስክቶ እንጂ በድንጋይ ጊዜ ፋሽን ወጥቋል። አሁን እንግዲህ ምን ጸጋውን መውደቅም ከሆነ መነሳትም ከሆነ ሹመትም ሽረትም ከሆነ ጸጋውን ተቀብሉ። ለትውልድ አላ መሆን አለባቸው እንጂ ሌላ ትዛባ ነገር እንደ በፊት ህዝብን አይሆንም አይቻልም። በአዲስ አበባ ተዘዋውሬ በቃኘኋቸው የምርጫ ጣቢያዎች የምርጫ ጣቢያዎች መከፈት እስከ አርባ ደቂቃዎች ያህል ከመዘጌቱ ውጭ የድምፅ አሰጣጥ ሂደቱ ብዙ መራጮች በተገኙበት በሰላማዊ መንገድ መከናወኑን ታዝቤያለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ላደረሰን ዘገባ እናመሰግናለን። አድማጮች ዌብሳይታችንና ፌስቡክ ገጻችን ላይ ጎራ ብትሉ ደግሞ በምስል እንዲሁም ደግሞ በቪዲዮ የተቀናበሩ ዘገባዎችን ታገኛላችሁ። በድጋሚ ወደ መቀሌ እንውሰዳችሁ። ለሌላኛው ዘጋቢያችን አለም ፍስሀ በተመሳሳይ የመቀሌ ነዋሪዎችን አስተያየት በምርጫው ላይ ያላቸውን ጠይቆ እንደሚከተለው አሰናድቷል። ዛሬ በኢትዮጵያ ትግራይን ሳይጨምር ጨምር ስድስተኛ ዙር አገራዊ ምርጫ እየተካሄደ ነው። በዚህ መሰረት በመላ አገሪቱ አንድ ላይ ምርጫ ባለመካሄዱ የፈጠረላቸውን መንፈስ ለመረዳት ሁለት የመቀለ ነዋሪዎችን ማነጋገር ችያለሁ። እስክንድር ታደሰ የህግ ባለሙያና የመቀለ ከተማ ነዋሪ ነው። ሌላው አስተያየቱን የሰጠኝ የመቀለ ከተማ ነዋሪና የመንግስት ሰራተኛ የሆነው ምርአለም ወልደ ማርያም ይባላል። በኢትዮጵያ ስድስተኛ ዙር አገራዊ ምርጫ በመካሄዱና ትግራይ ላይ ምርጫ ባለመኖሩ የተሰማቸውን ስሜት ሲገልጹ እስክንድር ታደሰ እንዲህ ይላሉ። ያው ምርጫው መቼ መካሄድ እንደነበረበት እኔም ጨምሮ ሌሎችም የሚያምኑበት ነገር አለ። ያኔ በኮሮና ምክንያት ተብሎ ይህ ምክንያታዊ ቀርቦ ምርጫው ተሰርዞ ትግራይ በዚህ ምክንያት ምርጫ አካሄዳለች። ያው ትግራይ ላይ የደረሰው ጦርነቱ አሁን የቀጠለው ግፍም ግልጽ ነው። ስለዚህ ይህ ባለበት፣ አሁን ደግሞ ቀሪው የኢትዮጵያ ህዝብ ምርጫ ሊያካሄድ ነው መሰለኝ። ይህ ለእኔ ተቀባይነት የለውም። ትግራይ ያነሳችው ህጋዊ ምክንያቶች ነበሩ። ህገ መንግስቱ መሰረት በማድረግ ምርጫ መካሄድ በጊዜው ነበረበት፣ አልተካሄደም። ያለው መንግስት ጊዜውን ቆጥሮ ዛሬ እያካሄደ ነው መሰለኝ። ይህ ተገቢነት የለውም የሚል አለሙን ለማርያም ስሜትም የሚከተለው ነው። ምንም እዚህ ግባ የሚባል ስሜት የለኝም። ምርጫው ህጋዊ ነው ወይ አይደለም የሚለው ማየት ይቀላል። በመጀመሪያ በአንቀጽ ሀምሳ አራት ቁጥር አንድ መንግስት ሊመሰረት የሚችለው በየ አምስት አመቱ ነው ይላል። አምስት አመት አልፎ አንድ አመት ተጨምሮበት በስድስት አመት እየተካሄደ ነው ይህ ምርጫ። ይህ ህገ መንግስታዊ ነው? ይሄ ነው ማም ነው። ሌላም በ58 አንቀጽ 3 በየ አምስት አመቱ ምርጫ ይካሄዳል ይላል ከመጨረሱ በፊት አንድ ወር አስቀድሞ አዲስ ምርጫ ይካሄዳል፣ ከዛ መንግስት ይመሰረታል ነው የሚለው። ይህንም ያልተደረገበት ሁኔታ ምርጫ የሚባል ነገር ለእኔ ደንታ ያለው ዋጋ ያለው አይመስለኝም። ሁለቱም ለሰጠኝ አስተያየት እጅግ በጣም አመሰግናለሁ። አለም ፍስሐ ለሬዲዮ ድምፅ አሜሪካ ከመቀሌ። አለም ፍስሀን እናመሰግናለን ለነዋሪዎቹን አስተያየት ስላካፈለን ወደ ተከታዩ ዘገባ ስናልፍ ወደ ደሴ ነው የምናልፈው ምርጫው ኢትዮጵያ ተተጋረጠባት የደህንነት ስጋት እና የሰላም እጦት ይታደጋታል የሚል ተስፋ እንዳላቸው በደሴ ከተማ የተለያዩ የምርጫ ጣቢያዎች ድምጽ የሰጡ ነዋሪዎች ገለጹ መስፍን አድራጌ ዝርዝሩን ያሰማናል ከማለዳው 12 ሰዓት ጀምሮ ሲካሄድ የቆየው የምርጫ እንቅስቃሴ በሺዎች የሚቆጠሩ መራጮችን ሲያስተናግድ አርፍዷል። ተዘዋውረን ባየናቸው አካባቢዎች ምርጫው ሰላማዊ ብቻ ሳይሆን ግብረ ገብነት ጎልቶ የተስተዋለበት ነበር። ትናናሾች ለታላላቆቻቸው ቅድሚያ የሚሰጡበት፣ አካል ጉዳተኞች ተገቢውን ክብር ያገኙበትን አጋጣሚ ታዝቤያለሁ። ቅድሜ ባለጸጓ መነኩሴ ማሆይ አልጋንሽ መሐመድ፣ ተፎካካሪ ፓርቲዎች የተወዳደሩት ለኢትዮጵያና ለኢትዮጵያ በመሆኑ ውጤቱን በጸጋ ሊቀበሉ ይገባቸዋል ሲሉ መክረዋል። እውነት ነው ብለው። እኔ በእድሜ ይሄንን ስላየሁኝ እግዚአብሔርን አመስገኘዋለሁ። እና ለኢትዮጵያም ደግሞ ቀና አስተሳሰብ ይኑራቸው ተመራጮቹም። ተሸናፊና አሸናፊ ያለ ነው። መሸነፍም ያለ ነው፣ ማሸነፍም ያለ ነው። ለምን ተሸነፍን ብለው እንዳይረብሹ ለእግዚአብሔር እጸልያለሁ። ያሸነፉትም ሰዎች ደግሞ በጸጋ ተቀብለው አገራቸውን በጥሩ ሁኔታ ኢትዮጵያን፣ በጣም ኢትዮጵያን ወዳለሁኝ። ስለ ኢትዮጵያ ነው በእውነት የመጣሁትም። ስለዚህ ኢትዮጵያን ስለምወድ ኢትዮጵያን እንዲመሩ ከፍተኛ ምኞት አለ። በሮቢት ምርጫ ጣቢያ ሀ ሁለት ላይ ላይ ያገኘኋቸው ሌላዋ እናት ጉዝጉዝ ምህረቱ ከሶስት ልጆቻቸው ጋር ነበር ወደ ምርጫው የመጡት። ለእኛ የሚበጀውን ሀገሩን ሰላም የሚያደርግበትን፣ ወጣቱ እንደ ልቡ የሚፈነጥዝበትን፣ ሽማግሌ ባልቴት የሚጦርበትን ቀን እግዚአብሔርን ለማመስገን የመሰለኝን ለመምረጥ ነው የተገኘት። የወይዘሮ ጉዝጉዝ ሶስተኛ ልጅ የሆነችው ብርሃይኔ ኃይሌም ፖለቲካ ፓርቲዎች ከማሸነፍ በዘለለ አብሮ ለመስራት አይምሮን ማዘጋጀት ይገባቸዋል ብላለች። አንዱ እንግዲ ምርጫ መለኪያ ትዕግስት፣ ሰላም፣ ጸጥታ ነው ብዬ አስባለሁኝ እና ምርጫን ስናስብ ባህር የሚባለውንም ነገር አብሮ ያካትታል እና መሸነፍ ማሸነፍ ያለ ነገር ነው። እንኳን እንደዚህ ትልቅ በሆነ ሀገራዊ ምርጫ አይደለም በስፖርት በተለያዩ ትንንሽ ጌሞች እንኳን መሸናነፎች አሉ እና ምንድነው አብሮ ለመስራት መዘጋጀት መቀበል እንግዲህ ምርጫ ያስፈልገው አገርን ለማልማት እስከሆነ ድረስ ያሸነፈውን ፓርቲ ለመርዳት አእምሮን ማዘጋጀት ከጎን ለመሆን ማሰብ ያስፈልጋል። የዘንድሮውን ምርጫ ካለፉት ጊዜያት የተለየ ሲሉ ነበር ያደነቁት እናቶቹ። በጣም ደስ የሚል ነው፣ ቅስቀሳውም ደስ የሚል ነው፣ ፓርቲዎቹም ደስ የሚሉ ናቸው። አንድ ጊዜ ነው እንጂ የምትመርጠው ተመለሰ ሁሉ ብትመጣ አያሰለችም፣ ቆንጆ ነው። እኔ እንደማየው ከሆነ ሁሉም ሰላም ያውርድ እያለ ይጸለያል። በኦንላይን የተመዘገቡትን ሳይጨምር ከ82 ሺ በላይ መራጮች በደሴ ከተማ በሚገኙ 104 የምርጫ ጣቢያዎች ምርጫ ሲያደርጉ ቆይተዋል። ተንቀሳቅሰን ባየናቸው አካባቢዎች የወጣት ወንዶች ተሳትፎ የሴቶቹንና በእድሜ የገፉትን ያህል አለመሆኑን ለመታዘብችያለሁ። ያለው ከዚህ በተጨማሪ በአንዳንድ አካባቢዎች መራጮች ያለመታወቂያ ምርጫ ሲመርጡም አይቻለሁ። በኮምቦልቻ ከተማ ነዋሪ የሆኑት ሞዴን ያሱፍና ሰሚራ አንድሪስ የጋብቻ ስነስርዓታቸውን ያከበሩ ትናንት ነበር። ዛሬ ግን ለጫጉላ ቦታ አልነበራቸውም። ሙሽሪትና ሙሽራው ያለ ዜማ ያለ አጃቢ ወደ አካባቢያቸው የምርጫ ጣቢያ ድምጻቸውን ሰጥተዋል ይህ የሀገር ጉዳይ ነው ዲሞክራሲ የሆነ ምርጫ በሀገራችን ያልተለመደ እና ማበረታታው የሚገባ ትኩረት ልንሰጠው የሚገባ ነገር ነው አገሬን የተሻለች ማድረግ የዘውትር ፍላጎቴ ነውና በጋብቻ የማገስ ይቻለሁ ብላለች ሙሽሬት በዛ ላይ ደግሞ በባለቤት የባለቤትም ሀሳብ ስላለ ማለት ነው ከዚህ ምርጫ ምን ትጠብቂያለሽ በጣም ጥሩ ነገር ጠብቃል ምን አይነት ጥሩ ነገር ስት ያው በቃ ደሰኝ ነገር ለእኔ ምርጫው የተለየ ተዘታትሟ አልፏል ይላል ወጣቱ ሙሽራ ሙሁዲን በበኩሉ ያገባሁት በአስራ ሶስት ነው ነው በነገታው ደግሞ ሰኞ የምርጫ ቀን በመሆኑ ይህም ለእኔ ታሪክ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በደሴም ሆነ በደቦሎ ምርጫ ጣቢያዎች ውጤት ይፋ አልሆነም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ ለዛሬ ምሽት ስድስተኛውን አገራዊ ብሔራዊ ምርጫ በተመለከተ ያሰናዳናቸውን ዘገባዎች አላጠናቀቅንም። ነገር ግን ሰዓታችን በመጠናቀቁ ከድሬዳዋ የተሰናዳ ዘገባ ነበረን። በድሬዳዋ አስተዳደር በከተማና በገጠር ቀበሌዎችም እንዲሁ ምርጫ ተካሂዷል። መራጮችም ድምጽ ሰጥተዋል። በነገው ምሽት ደግሞ ከምርጫ በኋላ በዛሬው ዕለት የነበረውን አካተን ተመልሰን እንመጣለን። ለዛሬ ምሽት ዝግጅት ግን ያሰናዳናቸውን ዝግጅቶች አጠናቀናል። በዕለቱ ፕሮግራም አዘጋጅ አሉላ ከበደና በአቀናባሪያችን ንጉሱ ታምሬ እንዲሁም በሁሉም ስፍራ ባሉ መላ ባል